ካሳለፍነው ሰሙን ጀምሮ የኢትዮጵያ መከላከያ ሰራዊት ኢትዮጵያን ከኤርትራ ጋር ከሚያዋስኗት የዘላንበሳ ፋጺና፣ ጉሎመከዳ አካባቢዎች ለመውጣት ያደረገው ጥረት በአካባቢው ሕብረተሰብ ጥያቄ መሰረት ተስተጓጉሎ መቀየቱ የአካባቢው ምንጮች ለዲደብሊው አረጋግጠዋል። በዛሬው ዕለት ከትግራይ ሽረ ተነስቶ ለመንቀሳቀስ የሞከረው የኢትዮጵያ መከላከያ ሰራዊት ማዕከላዊ እዝ አባላትም በህዝቡ ተቃውሞ እንቅስቃሴያቸው ተስተጓጉሏል። ከአካባቢው ነዋሪዎች እንደሰማ ነው 25 ኦራል ተብለው የሚታወቁ ትላልቅ የወታደር መኪኖች ከነጭነታቸው፣ እንዲሁም አምስት የመከላከያ ሰራዊት አመራሮች መኪኖች ከሽራ አካባቢ ተነስተው ወደ ደቡብ ኢትዮጵያ ለመጓዝ ይንቀሳቀሱ ነበር። ይሁንና የአካባቢው ነዋሪዎች ድንበሩ ክፍት አድርገው መሄድ የለባቸውም በሚል ጉዞው እንዳይደረግ ማድረጋቸው አንድ የአካባቢው ነዋሪ ተናግሯል። ይህ ለድንበር ተብሎ ነው የገባው አይደንትኩ ደንበራቸው መጠበቅ አለባቸው። ሁሌ ከዚህ በፊትም በዘጠና መተን ድረስ ደንበራችን ስላልጠበቅ ነው የተወረር ነው እና አሁንም ክፍት ሲሆን እንዳንወረር ለማለት ነው መነሻችን። በደንበሩ ወታደር መቆም አለበት። አሴታቸው የሰጡን የድንበር አካባቢ ነዋሪዎች እንደሚናገሩት ሰራዊቱ ላለፉት ሀያ ዓመታት በአካባቢው መቆየቱ በመግለጽ አስጊ ሁኔታ ሙሉ በሙሉ ሳይቀረፍ ለመውጣት መንቀሳቀሱ ከባድ የጦር መሳሪያ ለማንሳት መወሰኑ ተገቢነት እንደሌለው ለሰራዊቱ አዛዦች መንገራቸው ጠቅመዋል። በኤርትራ ድንበር የምትገኘው የ መኸዳ ወረዳ የፀጥታ ኃላፊ አቶ ግርማይ ሃዱሽ ህዝቡ ያቀረበው ጥያቄ ነበራዊ ሁኔታ መሰረት ያደረገ ነው ይላሉ። ሰራዊቱ እንዳይንቀሳቀስ ለመከልከል ሳይሆን ምናልባት ግንባሩ ክፍት አድርጎ እየወጣ እንዳይሆን የሚል ስጋት ስለተፈጠረ ነው ህዝቡ ጥያቄ ያነሳው። መከላከያ የሁሉም ህዝብ ነው። በአካባቢው ለሃያ ዓመታት በመልካም ግንኙነት ቆይቷል። በአሁኑ ጊዜ በኤርትራ በኩል አላስፈላጊ የሚባሉ እንቅስቃሴ ስላሉ ህዝቡ ጥያቄ አቅርቧል። ስለዚህ የተፈጠረው ሰላም አደጋ ላይ የሚያስገባ ሁኔታ ስለታዘበ ነው ማብራሪያ የፈለገው። ለዲብሊዩ አስተያየታቸው የሰጡት የዛላምበሳ ከተማ ነዋሪ የሆኑት ግለሰብ በበኩላቸው የዛላምበሳ ፋጺና ጉሎ መኸዳ ህዝብ ጥያቄ እንዲያነሳ ምክንያት የሆኑ ነጥቦች ያሏቸው ያነሳሉ። አንድ ስጋት የፈጠረበት ምክንያት ባውንዳሪው በኤርትራ በኩል የተዘጋው ደቡብ በመዘጋቱ ያንን ስጋ ትፈጥሮበታል። ሁለተኛ በኤርትራ ዙሪያ ሰርሓ፣ ገለባ፣ ማይ ጻዕዳ፣ መጠራ እንድ እዛው አካባቢ ያሉ በኤርትራ አካባቢ ያሉ ወደ ዛላምበሳ አካባቢ ያሉ ድንበሮች አካባቢዎች እንዳለ የኤርትራ ሰራዊት ከበውታል አሁን ከዛ አንጻር ነው እንጂ መከላከያም የገታ ወይም ደግሞ የከለከለ ህዝብ የለም። በተጨማሪም አሁን ባለው ሁኔታ የኤርትራ መንግስት ወታደሮቹ ከኢትዮጵያ ጋር በሚያዋስኑ አካባቢዎች የተለየ እንቅስቃሴ እያደረገ እየተጠጉ መሆኑ በቅርብ መታዘባቸው ገልጸውልናል። ይህ ሁኔታ መሰረት በማድረግ የጉልምከዳ ወረዳ ህዝብ ከመከላከያ ሰራዊት አዛዦች ጋር መምከሩ የነገሩን የወረዳው የፀጥታ ጽህፈት ቤት ኃላፊ አቶ ግርማይ ሐዱሽ ናቸው። በውይይቱ የተነሱ ሀሳቦችም ይናገራሉ የሀገር መከላከያ ሰራዊት ግንባር ጥሎ የሚወጣ እንዳልሆነ ምላሽ ተሰጥቷል። አሁን አዲስ የሰራዊት አደረጃጀት እየተተገበረ ስላለ የቦታ መቀያየር እየተደረገ እንጂ ሰራዊቱ ግንባር ክፍት አድርጎ እየሄደ እንዳልሆነ ተገልጾልናል። እውነታዊ ሆኖ በህዝቡ ዘንድ አንዳት ጥርጣሬና ስጋት ካለ ግን አዳዲስ ተተኪዎች እስኪመጡ ድረስ እንጠብቃለን የሚል ማብራሪያ ነው የተሰጠው። ባሳለፍ ነው ቅዳሜ ከኢትዮጵያ የተለያዩ ክፍሎች ከተውጣጡ አስተማሪዎች ጋር ውይይት ያደረጉት የሀገሪቱ ጠቅላይ ሚኒስተር ዶክተር አብይ አህመድ ስለ አካባቢው ጉዳይና የኢትዮጵያ መከላከያ ሰራዊት እንቅስቃሴ ጥያቄ ቀርቦላቸው ነበር። የሀገር ውስጥ መገናኛ ብዙኃን እንደዘገቡት ጠቅላይ ሚኒስተሩ ማንም የሰራዊቱ እንቅስቃሴ ሊገድብ አይገባም፣ በማለት ህዝቡ ግን ስጋት ሊገባው እንደማይገባ ተናግረዋል። ለዲ ደብልዩ ዘገባ ሚሊዮን ሽላሴ መቀለ።